K Alem. ክረምት ገብቶ አየሩ እዚህ ቀዝቀዝ ብለዋል። ቤት ውስጥ ግን ይሞቃል። በኮሎኝ ከተማ በደቡብ ጠርዝ በአንድ የቀድሞ ፋብሪካ አዳራሽ ውስጥ በሩን ከፍተው ገባ ሲሉ ቡና ይፈጫል፣ ቡና ይፈላል፣ የሳህንና የሲኒ ኳኳ ታም እዛ ይሰማል። ጊዜው አረፈደም፣ ገና ከጠዋቱ አራት ሰዓት ላይ ነው ቀኑም የረፍት ቀን ቅዳሜ ነው። ግርግሩና ሩጫው ጥድፊያው ለአንድ ድግስ እዚያ ቦታ ሰው ሁሉ በሰዓቱ እንዲደርስም የተጠራ ያስመስለዋል። ሰዎቹ ቀልጣፋ ናቸው። ወንበሩን ያስተካክላሉ፣ ጠረጴዛውን ይጎትታሉ፣ ወረቀትም ያስቀምጣሉ። ያለነው የሰርግ መደገሻ አዳራሽ ውስጥ ሳይሆን ትላንትናና ሰሞኑን ባለፉት ወራትና ዓመታት በተከታታይ እዚህ ጀርመን አገር የደረሱትን መጤ የውጭ አገር ሰዎች ስደተኞቹን ከአገሪቱ ከቆየው ከጀርመን ባህልና ከሥርዓታቸው ከኑሮ ዘይባቸውና ከልማዳቸው ከወጋቸውም ጋር እነሱን አስተዋውቆ መጤዎቹ ተቀላቅለው ተዋህደው በጋራና በአንድነት በአገሪቱ ውስጥ የሚኖሩበትን መንገድም አመቻችቶም አዘጋጅቶም ለማቅረብ ነው። ተራ በተራና አንድ በአንድ እንግዶቹ እየተንጠባጠቡ ቀስ እያሉ ወደ አዳራሹ ይገባሉ። አንዳንዶቹ በቡድን መልክ እየተጋፉ በሰዓቱ ለመድረስ ደረጃው ላይ ይጣደፋሉ። ከፊሉ አይናፋር ነው፣ ሌላው ደፋር ነው። የተቀሩት ሰው መጥቶ እነሱን እስከሚያነጋግራቸው ድረስ እጃቸውን አጣጥፈውም ቆመዋል። የዕለቱን ድግስ ከደገሱት ሰዎች መካከል አንዱ ሰው ብቅ ብሎ እርሳሱን ጨብጡ፣ ወረቀቱንም ሳብ አድርጉ ስማችሁንም እዛ ላይ ጻፉ፣ ደረታችሁም ላይ ለጥፉ ሲላቸው ነግሶ የነበረው ዝምታው ምሽሽ ብሎ ጠፍቶ ማን ምን እንደሆነ ስሙም የእሷም ሆነ የእሱ ስም ማን እንደሚባል ግልጽ ሆኖ እርስ በርስ መታየት ፈገግ ማለትም ተጀመረ። አሊና መሐመድ፣ አሊሻና ስምዖን፣ ዩሱፍና ሚካኤል እዛ የደረሱ ሰዎች ይባላሉ። ሁሉም በአንዴ ጎንበስ ብለው የኮምፒውተሩ መስኮትና ፊደል ላጣታቸውና ዓይናቸውን አሰፍረው አስተማሪው የሚለውን ማዳመጥም መከታተልም ጀመሩ። ትምህርቱም በዚሁ ቀጠለ። አንድ መቀመጫው በኮሎኝ ከተማ የሆነ የኮምፒውተር ፕሮግራም የሚነድፍ ኩባንያ አንዳች ነገር ተወካዩ እንዳሉት ለእነሱም ሆነ ለስደተኞቹ ጥሩ የሆነ ነገር እንስራ ብለው የጀመሩት ነገር እንደሆነ ለጣቢያችን ለዶቼ ቬለም አስረዱ። ሌላውም ቀጥሎ ያለንበትና የገባንበት ሁኔታ በእኔ እምነት ጠቅላላው የሕብረተሰቡ ተወካይ በተቻለው መጠን አስተዋጽኦውን አበርክቶ ለችግሩ መፍትሄ መስጠት ያለበት ጊዜ ውስጥ ነን። እኔም እዚህ ከሌሎቹ ጋር በማደርገው የማስተማር አስተዋጽኦ ድሻዬን በትንሹም ቢሆን የማበረክት ይመስለኛል። አስር የኮምፒውተር ፕሮግራም ነዳፊዎች ወደ ሀያ የሚጠጉትን ከተለያዩ አገርና ከተለያዩ ቦታዎች ነፍሳቸውን ለማዳን እዚህ ጀርመን ሀገር ለገቡት ስደተኞች እነሱ እንዳሉት የኮምፒውተር አጠቃቀም ዘዴን ከሞላ ጎደል አስተምሮ ለመልቀቅ የሁለት ቀን ትምህርት አዘጋጅተዋል። ያዘጋጀነው አጠርና መጠን ያለ የትምህርት እና የልምምድ ጊዜ ነው። ሐሳቡ ድረገጽ ለማዘጋጀትና አዳዲስ ሐሳቦችን ነድፎ ለማቅረብ አንድ ሰው ምን ማድረግ እንዳለበት መነሻ መንገዱንም ረጋ ብለን ለማሳየት ነው ዓላማችን። ባጭሩ መሠረታዊ የሆኑ የአሰራር ዘዴዎችን ከሰዎቹ ጋርም ለማስተዋወቅ ነው። አንደኛው አስተማሪ ይህም ብሎ ኮምፒውተሩን እየገጣጠመ ለወጣቶቹ ሲያሳይ በመካከሉ ሌላዋ ወይዘሮ ዴኒስ ሺኖል ሰሌዳውን ተጠግተው ምን የት እንደሚገኝና እሱንስ እንዴት ማንቀሳቀስ እንደሚቻል የሚያብራራ ሀተታቸውን ተማሪዎቹ እሱን ተከትለው እሱን ተመልክተው ደብተራቸው ላይ እንዲገለብጡት ሰሌዳው ላይ መጻፍ ጀመሩ። አይናፋርነቱ ተገልጦ ጥያቄው ደርቶ መልሱን በስቶ ጫጫታውና ሁካታው ተጋኖ ከተለያዩ አካባቢዎች ሁሉም ስለመጡ አንድ ፕሮግራም ለመንደፍ የባቢሎን ቋንቋ ዘጋቢያችን እንዳለችው የሚሰማበት የገበያ አዳራሽ በአንዴ አስመሰሉት። ይስቃሉ፣ ይጽፋሉ፣ ታይፕ ይመታሉ፣ ይመክራሉ፣ ይደልዛሉ ይንጠራራሉ። ዞር ብለውም በቋንቋቸው ይጠያየቃሉ። ሃሳቡ ሲተነሰስ በመጀመሪያ የገጠመን ችግር ይህን የመሰለ ቀና ሃሳባችንን ተቀብለውና ደግፈው ሊሳተፉ የሚችሉ ሰዎች ከየት እናገኛለን የሚለው ጥያቄ ጭንቅላታችንን አዙሮት ነበር። በቀጥታ ኢንተርኔት ገብቼ የተለያዩ አድራሻዎችን ሰብስቤ አንድ የካቶሊክ የበጎ አድራጎት ድርጅት ካሪታስ ለሚባለው መስሪያ ቤት ደወልኩኝ። እነሱም ሐሳባችንን አዳምጠው ወደ ሌላ ቦታ ቶሎ ብለን እንድንደውል ሸኙን። እዚያም የተባለው ቦታ ስልካችንን አንስተን ስንደውል ይገርማችኋል፣ አይዟችሁ በርቱ ሰዎች እንልካለን ብለውም አደፋፈሩን። እነሱ አዘጋጆቹ እንዳሰቡት ያልሆነላቸው አንድ ነገር ቢኖር ለጣቢያችን ለዶቼ ቬለ እንዳጫወቱት የመለማመጃና የመጻፊያ ላፕቶፕ ማለት አነስተኛ ኮምፒውተር በቀላሉ የማግኘት ችግር እነሱን አጋጥሟቸውም ነበር። ይህን ችግር ለመወጣት ያላቸውና የነበራቸው ምርጫ ወይዘሮ ዴኒስ እንዳሉት በውሰት መልክ ከሰዎች ዘንድ መሰብሰብም ነበር። በዚህ ጥረት ስድስት ላፕቶፖችን ሴትዮ እንዳሉት በስጦታው መልክ አግኝተዋል። አንደኛው ለጋሽ እዚያው በኮሎኝ ከተማ የሚኖሩት የኮምፒውተሩ ጠበብት ሚስተር ስቬን ናቸው። ሚስተር ስቬን ንብረታቸውን መለገስ ብቻ ሳይሆን እሳቸው ከዚያው የኮምፒውተር የሙያ ዓለም ስለመጡ በዚያን ዕለት አስተማሪ ሆነው በነጻ Ich fand es einfach eine, eine gute Initiative, die ich, die ich unterstützen wollte. Ja. ቅዳሜ ነጻ ስለሆንኩ ስደተኞቹን በማስተማር ቀኑን ላሳልፈው ብዬ ወደዚሁ በገዛ ፈቃድ ወስኝ የመጣው በስልጠናውም ላይ የተገኙት ሰዎች አንዳንዶቹ ስለ ኮምፒውተር ከብዙ በጥቂቱ የሚያውቁ ናቸው። ሌሎቹ እንደ የኢራኑ ተወላጅ እንደ መሐመድ ያሉት በትውልድ አገራቸው የኮምፒውተር ፕሮግራም ስለተማሩና ስለሰሩበት ከአንዳንድ ነገሮች በስተቀር በደንብ ሁሉንም እንግዳ ሳይሆኑ የሚያውቁም ሰው ናቸው። ይህ መነሻው ነው። ይህ ደግሞ የኮምፒውተሩ አካል ነው። ዞር ብለህ ይህኛውን ስታንቀሳቅሰው ደግሞ ያንንና ይህንን ታገኛለህ። የኢራኑ ተወላጅ መሐመድ ጀርመን አገር ከደረሰ ይሄው እሱ እንዳለው ሦስተኛ ዓመቱ ነው። ቋንቋውን ተምሮ ስላልጨረሰም እዚህ ዩኒቨርሲቲ ገብቶ እንዲማርገን አልተፈቀደለትም። ከሱ ፈንጠር ብሎ በሌላ ጠረጴዛና ወንበር ላይ የተቀመጠው የ17 ዓመት ልጅ ደግሞ ከፓኪስታን ተሰዶ እዚሁ ጀርመን አገር በእግሩ የገባ ልጅ ነው። ሃይማኖቱም እሱ እንዳለው ሽኢት ነው ይህ ልጅ እናትና አባቱ አውሮፓ ገብቶ ነፍሱን አድኖ ተሰዶ እንዲኖርና የፈለገውን ትምህርት ተምሮ ሕይወቱን እንዲመራ ወደ ጀርመን አገር የላኩትን ወጣት ነው። ስፍር ቁጥር የሌላቸውን አገሮችና ኬላዎችን በዚህ ዕድሜው አቋርጦ እዚህ ጀርመን ደርሶ አሁን የኮምፒውተር ፕሮግራም ለሁለት ቀናት ለመማር አብሮ እዛ ተቀምጠዋል። ዓላማው ቋንቋውን ችሎ ዩኒቨርሲቲ ገብቶ የኮምፒውተር ሳይንስ ተምሮ ተመርቆም ወጥቶ እዚሁ ጀርመን አገር ለመስራት ነው። የኮሎኝ ሳምንታዊ ትምህርት ያለፈው ቅዳሜ የተከፈተው የመጀመሪያው ጊዜው ነው። ወደፊት ሌሎች ተመሳሳይ ግንኙነቶችን ሰዎቹ ለማዘጋጀት አስበዋል። ሐሳቡ የመጣውና ሐሳቡም ተስፋፍቶ ኮሎኝ ከተማ የደረሰው ከዋናው ከተማ ከዚህ ከበርሊን ነው። እንደተሰማው ወደፊት ለሁለት ቀናት ብቻ ሳይሆን ለሦስት ወራት በተከታታይ የሚቆየ ትምህርት ፕሮግራም ነድፈው ለማውጣት ሰዎቹ አስበዋል። በኮምፒውተር ሰልጥነው የሚመረቁትንም ተማሪዎች የሥራ ዕድልና የሥራ ልምምድ ይሰጧቸዋል ብለው እነሱ ከሚገምቱት ኩባንያዎችም ጋር ጥሩና የጠበቀ ግንኙነት ዘርግተዋል። አንዳንዶቹ ፋብሪካዎች ተወዲሁ ተማሪዎች ተመርቀው እንደወጡ ተቀብለው ለነሱም የሥራ ዕድል ለመስጠት ፍላጎታቸውን ገልጸውላቸዋል። በዚህና በሌሎች መንገዶች የጀርመን ተወላጆች እዚህ የደረሱትን ስደተኞች አቅፈውና ተንከባክበው ከኅብረተሰቡ ጋር ለማዋሃድና ለመቀላቀል መሰረት ጥለዋል። ይህን ለማድረግ ደግሞ መንግሥትን አልጠየቁም። ይህን ማለ ሚካኤል ዶቼ ቨለ ራዲዮ ጣቢያ ከበርሊን ከተማ